ሀና፣ ብሪታንያ ተመልሳ ሀዘን ላይ ነው የምትገኘው። ከትናንትናው ጥቃት በኋላ ለንደን ላይ ያለ ሁኔታ ምን ይመስላል? በተጨባጭስ የተረጋገጠው ነገር ምንድን ነው? እንግዲህ እንዳልሹ ለንደን እጅግ ሀዘን ላይ ነው ያለችው። ዛሬ ከቀትር በኋላ ምናልባት ከሁለት ሰዓት በፊት ፖሊስ አስራ ሁለት ሰዎችን ከምስራቅ ለንደን አካባቢ በቁጥጥር ስር መዋሉን ተናግሯል። ከነኚህ አስራ ሁለት ሰዎች መካከል አራቱ ሴቶች ናቸው። ባርኪንግ ከተባለው የለንደን አካባቢ አንድ ቤት ፖሊስ ሰብሮ በመግባት ፍተሻ እያካሄደ ነው። ቤቱ ፖሊስ እንደተናገረው ከሆነ ትላንት ጥቃቱን ካደረሱት ሶስት አሸባሪዎች መካከል የአንዱ አሸባሪ ቤት እንደሆነ ተናግሯል። እንግዲህ ትላንት ምሽት አራት ሰዓት ወይም ደግሞ አስር ሰዓት ትንሽ አለፍ እንዳለ ሶስት አሸባሪዎች መካከለኛ ቫን ተከራይተው ነጭ ቫን ለንደን ብሪጅ ወይም ለንደን ድልድይ አካባቢ በመሄድ በእግረኛ መንገድ ላይ በመውጣትና በማሽከርከር ከዛም ከመኪና በመውረድ ቦሮ ገበያ በሚባለው አካባቢ በመሄድ መንገደኞች ላይ አካባቢው ባሉ ሆቴሎች በመግባት እንደፈቀዱ ያገኙትን ሰው በሚላ በመውጋት ሰባት ሰዎች ሞተዋል። እስካሁን አርባ ስምንት ሰዎች ተጎድተዋል። እነኚህ አርባ ስምንት ሰዎች በለንደን ከተማ ባሉ አምስት ሆስፒታሎች ሕክምና እየተደረገላቸው እንደሆነ ነው የለንደን ሜትሮፖሊስን ፖሊስ እየተናገረው። ዛሬ በቦታው ተገኝቼ እንዳየሁት ከሆነ አካባቢው በታጠቁ ፖሊሶች ታጥሯል። የመገናኛ ብዙኃን አባላት ብቻ ናቸው የተፈቀደላቸው። እግረኞቹ መተላለፍ ይችላሉ። ያም ሆኖ ግን እንደዚህ ጸጥ ረጭ ያለ የለንደን እሑድ ያየሁኝና የማስታወስ አይመስለኝም። አይቼ አላውቅም። ፖሊስ በጥቂት ደቂቃዎች ውስጥ ሶስቱን ታጣቂዎች እንደገደለ ተነግሯል። በሌላ በኩል ብሪታንያ ውስጥ ጥቃት ሲሰነዘር በሶስት ወራት ውስጥ ይሄኛው ሶስተኛው መሆኑ ነው። እና የለንደንን ነዋሪ እንደ ምሳሌ እንውሰድ እና የሰውን ስሜት እንዴት ትገልጨዋለች? እንዳልሽው በአጭር ጊዜ ውስጥ በሶስት ወራት ውስጥ ሶስት ትልልቅ ጥቃት በብሪታንያ ተፈጽሟል። በለንደን ይህ ሁለተኛው ነው። በነኚህ ሶስት ጥቃቶች ውስጥ ሰላሳ አራት ሰዎች ሞተዋል። ጠቅላይ ሚኒስትሯም ዛሬ ማለዳ ላይ የለንደን ከንቲባም ተረጋጉ ተረጋጉ ብለው ሰውን ለማረጋጋት ሞክረዋል። ያም ሆኖ ግን ሰው ከመረጋጋት ይልቅ መንግስትና ፖሊስ አስፈላጊውን እርምጃ እንዲወስድ ጫና ወደ መፍጠሩ ያደሉ ይመስላል። ዛሬ ማለዳ ላይም ኮብራ ስብሰባ በኋላ ለጋዜጠኞች መግለጫ የሰጡት ጠቅላይ ሚኒስትሯ ድምፅ ቃናው ቁጭት፣ ብስጭትና እልህ የተቀላቀለበት ነበር። ኤም አይ ፋይፍ እና ኤም አይ ሲክስ በብሪታንያ በአጠቃላይ ሀያ ሺህ የሚደርሱ ሽብር ጥቃት ሊፈጽሙ ይችላሉ ወይም ደግሞ ጽንፈኛ አክራሪዎች ናቸው የሚላቸውን ሰዎች ስም ዝርዝር ይዟል። ከነኚህ መካከል ማንቸስተር ጥቃቱን የፈጸመው የሀያ ሶስት አመቱ ስላም አቤድ ይገኝበታል። እነኚህ ሰዎች እስከ መጨረሻው በእስር እንዲቆዩ ፍቃድ ይሰጠኝ እያለ ነው። ሰውም ይህ እያለ ጥያቄ እያቀረበ ይገኛል። ሀና ደምሴ ከለንደን በጣም አመሰግናለሁ። እኔም አመሰግናለሁ።